ትኩረት በአፍሪካ በቡሩንዲ አንዳንድ የጦር ኃይሉ አባላት እንደ ጎርጎሪዮሳውያኑ የዘመን ቀመር ግንቦት 13 2015 ዓ.ም የሀገሪቱን ፕሬዚደንት ፒየር እንኩሩንዚዛን ከስልጣን ለማፈናቀል ሙከራ ካደረጉ በትናንቱ ዕለት ልክ አንድ ዓመት አለፈ የመፈንቅለ መንግስቱ ሙከራ የተካሄደው ፕሬዚደንት ፒየር ንኩሩንዜዛ ሕገ መንግስቱን በመጣስ ለሶስተኛ የስልጣን ዘመን እንደገና ለመወዳደር እቅዳቸውን ካሳወቁና በሰበቡም በሀገሪቱ ብርቱ ተቃውሞ ከተነሳ በኋላ ነው። የመፈንቅለ መንግስቱን ሙከራ በተከተለው አንድ ዓመት በመላ ቡሩንዲ በተለይም በመዲናይቱ ቦጆንቦራ ሁከትና ግጭቱ ቀጥሏል። መንግስትም ተቃዋሚ በሚላቸው ላይ የጭቆና እርምጃውን በማጠናከር የመብት ጥሰቱን ማስፋፋቱን በፕሪቶሪያ ደቡብ አፍሪቃ የሚገኘው ዓለም አቀፉ የጸጥታ ጥናት ተቋም በምህፃሩ የአይኤስኤስ የፖለቲካ ተንታኝ ወይዘሮ ዮላንድ ቡካ አመልክተዋል። የመፈንቅለ መንግስቱ ሙከራ ካስከተላቸው መዘዞችና የመንግስት ምላሽ መካከል ዋነኛው ነፃ የሚባለውን የሀገሪቱን መገናኛ ብዙሃን መዝጋት ነው። ይህ ደግሞ በመላይቱ ሀገር ህዝቡን ለመንግስት የማይመች ማለትም ትችት አዘል ዜና እንዳያገኝ አድርጎታል። የቡሩንዲ መንግስት በጋዜጠኞችና ትችት በሚያቀርቡ ወገኖች ላይ መውሰድ የቀጠለው የኃይል እርምጃ የፕሬዝደንት ንኩሩንዚዛን ፖለቲካ የሚቃወሙ በርካታ ዜጎች ሀገሪቱን ለቀው እንዲወጡ አስገድዷል። መሰደድ ከተገደዱት የቡሩንዲ ዜጎች መካከል አንዲት ለደህንነቷ በመስጋት ስሟ እንዲገለጽ ያልፈለገች ጋዜጠኛ በምህፃሩ ኤርፔአ ወይም ራዲዮ ፑብሊክ አፍሪካይን በመባል ለሚታወቀው ነፃው ራዲዮ ጣቢያ ትሰራ እንደነበር ገልጻለች። ይኸው የራዲዮ ጣቢያም ነበር ስለ መፈንቅለ መንግስቱ ሙከራ የመጀመሪያውን ዜና ያሰራጨው። ይህ ዜና እንደተላለፈ ብዙም ሳይቆይ ማንነታቸው ያልታወቁ ሰዎች የራዲዮ ጣቢያውን በእሳት አጋይተው እንዳወደሙትና በዚያን ወቅት ለመጀመሪያ ጊዜ ሀገር ለቃ ለመሸሽ ማሰቧን ጋዜጠኛዋ ታስታውሳለች። ከዚህ ክስተት በኋላ ለእኔ ሂደቶች መፋጠን ነበረባቸው። በአንድ ምሽትም ነበር እንዴት ሀገር ለቅቄ መውጣት እንደምችል ያቀድኩት። ስለ ቅዴ የሚያውቁት ሶስት የቤተሰብ አባላት ብቻ ነበሩ። የቤት ሰራተኞች እንዳይጠረጥሩ በሚልም ከቤት አንድ ትንሽ ቦርሳ ብቻ ይዤ ነበር የወጣሁት። ሕጋዊ ባልሆነው የፕሬዚደንት ንኩሩንዚዛ ድጋሚ መመረጥ ሰበብ በቡሩንዲ ውዝግብ ከተፈጠረ ወዲህ ከ250 ሺህ የሚበልጡ የቡሩንዲ ዜጎች ሀገራቸውን ለቀው ተሰደዋል። በፕሪቶሪያ የሚገኘው ዓለም አቀፉ የጸጥታ ጥናት ተቋም ተንታኞች እንደሚሉት በቡሩንዲ ውዝግቡ ከተቀሰቀሰበት ጊዜ አንስቶ ፕሬዝደንት ፒየር ንኩሩንዜዛ ተቀናቃኞቻቸውን መፈናፈኛ እንዳሳጧቸው ይገኛሉ። ከአንድ ዓመት በፊት የተካሄደውን የከሸፈውን መፈንቅለ መንግስት ጠንስሰዋል በሚል ክስ ከቀረበባቸው 28 ሰዎች መካከል ሀያ አንዱ ከጥቂት ቀናት በፊት ለሁለተኛ ጊዜ በቡሩንዲ ከፍተኛ ፍርድ ቤት ፊት ቀርበው እድሜ ይፍታህ እስራት ተበይኖባቸዋል። ከፍተኛው ፍርድ ቤት በተከሳሾች ላይ መጀመሪያ የተሰጠው ብይን ቀለል ያለ ሆኖ ያገኘው አቃቤ ሕግ ያቀረበለትን የይግባኝ ማመልከቻ ከተመለከተ በኋላ ነበር የሰሞኑን ብይን ያስተላለፈው። አምስት ተከሳሾች ደግሞ እስከ ሁለት ዓመት እስራት ሲበየንባቸው ሌሎች ሁለት በነፃ ተለቀዋል። በቡሩንዲ ሰሞኑን የእስራት ቅጣት ከተፈረደባቸው መካከል ከፍተኛ የቀድሞ የጦር መኮንኖችም የሚገኙባቸው ሲሆን ከፍተኛው ፍርድ ቤት እነዚሁ ተከሳሾች 3 ነጥብ አራት ሚሊዮን ዩሮ መቀጫ እንዲከፍሉም በይኖባቸዋል። ይኸው ገንዘብ በመፈንቅለ መንግስቱ ሙከራ ወቅት ሰለባ ለሆኑ ሰዎች ቤተሰቦች እንዲሰጥ ፍርድ ቤቱ ውሳኔ አስተላልፏል። የቡሩንዲ መንግስት የመፈንቅለ መንግስቱን ሙከራ አሲረዋል በተባሉት ላይ ብቻ ሳይሆን ከነርሱ ጋር ግንኙነት ነበራቸው በተባሉ የተቃዋሚ ቡድኖች አባላትም ላይ ጭምር ከባድ እርምጃ በመውሰድ ላይ መሆኑን ነው የፕሪቶሪያው ዓለም አቀፍ የጸጥታ ጥናት ተቋም የፖለቲካ ተንታኝ ወይዘሮ ዮላንድ ቡካ አክለው እያስረዱት። እንደ ዮላንድ ቡካ አስተያየት የቡሩንዲ ፕሬዝዳንት ፒየርን ኩሩንዚዛ ከተቀናቃኞቻቸው ጋር ገላጋይ ሐሳብ በመድረስ ውዝግቡን ለማብቃት ፈቃደኝነቱና ዝግጁነቱ ተጓድሏቸው ይገኛሉ። የምስራቅ አፍሪቃ ማህበረሰብ በቡሩንዲ መንግስት ተቃዋሚዎችና በገዢው ፓርቲ መካከል ውይይት እንዲካሄድ ያደረገውን ጥረት ስናስብ ሁኔታው በእርግጥ ፈታኝ መሆኑን እንመለከታለን። ይህ ሰሞኑን የተላለፈው ብይን የቡሩንዲ መንግስት በአንጻሩ ቆመዋል ብሎ ከሚያስባቸው ሰዎች ጋር ለመወያየት ፈቃደኛ አለመሆኑን የሚያረጋግጥ ማስረጃ ነው። የቡሩንዲ ፕሬዝደንት ፒየር ንኩሩንዜዛ ከማን ጋር እንደሚደራደሩ ራሳቸው መወሰን ስለሚፈልጉ እስከ ዛሬ ድረስ በመንግስትና በተቃዋሚዎች መካከል ድርድሩ ሊካሄድ አልቻለም። ይህ በዚህ እንዳለ ፕሬዝደንት ፒየር ንኩሩንዚዛ በወቅቱ ራሳቸውን የእርቀ ሰላም አራማጅ አድርገው ለማቅረብ ጥረታቸውን ቀጥለዋል። ባለፈው ሰኞ በትዊተር በጻፏቸው መልእክቶች በአሁኑ ጊዜ በቡሩንዲ የሚታዩት ችግሮች ሁሉ ያለፈውን የሀገሪቱን አስከፊ ታሪክ ሊያስረሱ እንደማይገባ አሳስበዋል። ፕሬዚደንቱ አክለው እንደጻፉትም የአሁኑን ቀውስ የቀሰቀሱት ወገኖች ለርቀ ሰላም አስፈላጊ የሆነውን ሀቁን ለማፈን የሚፈልጉ ሰዎች ናቸው። እንደሚታወሰው ቡሩንዲ ውስጥ ከ40 ዓመታት በላይ በፊት የቱትሲ ጎሳ አባላት በሁቱ ጎሳ ላይ ዘግናኝ ጭፍጨፋ ፈጽመዋል። በቡሩንዲ በሁቱና በቱትሲ ጎሳዎች መካከል በተካሄደው ውዝግብ ከ ሶስት መቶ ሺህ የሚበልጥ ሰው ነበር ሕይወቱን ያጣው። ምንም እንኳን ታዛቢዎች ቡሩንዲ አሁን የምትገኝበትን ቀውስ እንደ ፖለቲካዊ እንጂ እንደ ጎሳ ውዝግብ ባያዩትም የፕሬዚደንት ፒየር ንኩሩንዚዛ የሰሞኑ የትዊተር መልእክት፣ በሀገሪቱ አዲስ ግጭት ሊቀሰቅስ ይችላል የሚል ዛቻ ያዘለ አድርገው ነው የተመለከቱት። የቀድሞው የፕሬዚደንት ፒየር ንኩሩንዚዛ ቃል አቀባይ የነበሩት አሁን የተቃዋሚውን ቡድን የተቀላቀሉት ኦኔሲም እንዱይማና ፕሬዚደንቱ በወቅቱ ለእርቀ ሰላም የሚያቀርቡትን ጥሪ የምር አድርገው እንደማይመለከቱት አስታውቀዋል። ኦኔሲም እንደሚሉት ራሳቸው የሁቱ ተወላጅ የሆኑት ፒየር ንኩሩንዜዛ በእውነቱ ለሁቱ ጎሳ አሳቢ ከሆኑ የተለያዩት የሀገሪቱ ጎሳዎች እንደ ጎርጎሪዮሳውያኑ የዘመን ቀመር በ2000 ዓ ም በአሩሻ ታንዛኒያ የደረሱትን አይነት ገላጋይ ሐሳብ መቀበሉ ባልገደዳቸው ነበር። ረጅሙን የቡሩንዲ የእርስ በርስ ጦርነት ፍጻሜ ባስገኘው የአሩሻው ውል ላይ ተቀናቃኞቹ ወገኖች ከደረሷቸው ስምምነቶች መካከል የሀገሪቱ ፕሬዚደንት ሁለት የሥልጣን ዘመን ብቻ እንዲያገለግል የሚልም ሐሳብ ስለሚገኝበት ይላሉ የቀድሞው የፕሬዝደንት ንኩሩንዚዛ ቃል አቀባይ ኦኔሲም እንዱይማና። ፕሬዝደንቱ ለሶስተኛ የስልጣን ዘመን ተወዳድረው መመረጣቸው ስምምነቱን አለማክበራቸውን አክብራቸውን ያሳያል። በዚህም የተነሳ እንኩሩንዚዛ ህገመንግስቱን መንግስቱን የጣሱት ራሳቸው በመሆናቸው ከእሳቸው የበለጠ ሌላ የመፈንቅለ መንግስት አራማጅ የለም እና እኔ እንደማስበው የቡሩንዲ ዜጎች በአሩሻ የደረሱት ገላጋይ ሀሳብ በሀገሪቱ ታሪክ ውስጥ የመጀመሪያው ነው። ስለዚህ ሕጉንና ስምምነቱን የጣሱት እንኩሩንዚዛና ተከታዮቻቸው ስለሆኑ ካላንዳች ድርድር ከስልጣን ውረዱ ብለን መጠየቅ እየነበረብን እኛ ተቃዋሚዎች መሆን ነበረብን ብዬ አስባለሁ። ደፓር ሳኪን ኔጎሲያሲ በቡሩንዲ ሁኔታዎች ይህን በመሰሉበት በዚሁ ጊዜ ሀገሪቱን ከምትገኝበት የቀውስ ሁኔታ ለማውጣት ፕሬዚደንት ፒየር እንኩሩንዚዛ ምን አማራጭ አላቸው? በሚል የሚጠይቁ ብዙዎች ናቸው። ሌላው የቀድሞው የፕሬዝደንት እንኩሩንዚዛ ቃል አቀባይ ሊዮኒዳ ሃቱንጊማናም የፕሬዝደንት ፒየር እንኩሩንዚዛ ተጽዕኖ ያን ያህል ሊሆን መቻሉን መጠራጠራቸውን ከመግለጽ ወደኋላ አላሉም። ምክንያቱንም ሲያስረዱ እንዲህ ይላሉ። ሁለት አበይት ችግሮች አሉ። የመጀመሪያው ችግር ራሳቸው ፒየርንኩሩንዚዛ ኩሩንዚዛ ናቸው። አሁን ወደ ኋላ ልመለስ ካሉ የሚጠብቃቸው እስር ቤት መሆኑን ያውቃሉ። ሁለተኛው ችግር ደግሞ ፒየርንኩሩን ዚዛ በዙሪያቸው ያቋቋሙትን ቡድን በአሁኑ ጊዜ ሊቆጣጠሩት አለመቻላቸው ነው። የዚሁ ቡድን አባላት የፕሬዝደንት እንኩሩንዚዛ ወዳጆችም ጠላቶችም ናቸውና፣ በሌላ አነጋገር የቀድሞው የፕሬዝደንቱ ቃል አቀባይ ሊዮኒዳ ሃቱንጊማና የሚሉት ፕሬዝደንት እንኩሩንዚዛ ለራሳቸው ሲሉ አሁን መከተል በያዙት ፖሊሲ ከመቀጠል አልፈው ሌላ መንገድ ሊወስዱ አይችሉም። በዚህም የተነሳ ከተቃዋሚዎች ጋር ድርድር የመጀመሩ ጥረት ሊራመድ አልቻለም። የፖለቲካ ታዛቢዎች እንደሚሉትም ከአንድ ዓመትም በኋላ ቡሩንዲ የምትገኝበት ቀውስ የሚያበቃበት ሁኔታ ይበልጡን እየራቀ ሄዷል።